አቶ በሪውን ደጉ በአውስትራሊያ ኢትዮጵያ ኤምባሲ ተጠባባቂ ጉዳይ ፈጻሚ፣ በአሁኑ ወቅት ኢትዮጵያ ውስጥ በተለይም በትግራይ ክልል እና የፌዴራል መንግስቱ ወታደራዊ ግጭት ተከትሎ ያለው ወቅታዊ ሁኔታ ምን ይመስላል? በኤምባሲው ግንዛቤ ከምን ደረጃ ላይ ይገኛል? አመሰግናለሁ አቶ ካሳሁን። እንግዲህ ብዙ ነገር ያው ሚዲያ ላይ በየጊዜው መንግስትም መግለጫ እየተሰጠበት ነው የሚገኘው የዚህ የህግ ማስከበር እንቅስቃሴው ዋነኛው ምዕራፍ እንዳለቀ ቀደም ብሎ በመንግስት ይፋ ተደርጓል። ነገር ግን ሁሉም በዚህ በጥፋት ውስጥ የተሳተፉ ወንጀለኞች በወቅቱ በሙሉ ስላልተያዙ እነኛን እየተከታተሉ እያደኑ የመያዝ ስራ ሲከናወን ነበር። በሂደቱም ያው በየጊዜው መንግስት የደረሰበትን ደረጃ ለሕዝብ እያሳወቀ ቀጥሏል። በቅርቡም ያለበትን ደረጃ በሚመለከት የፌዴራል ፖሊስ ምክትል ኮሚሽነር እና የጠቅላይ አቃቤ ህግ ምክትል ጠቅላይ አባይ አቃቤ ህጉ ዝርዝር መረጃ ሰጥቷል ይሄ በሚዲያ ላይ ቀርቧል በአጠቃላይ ያለውን እንቅስቃሴ የተሰራውን ስራ የተጠኑ ጥናቶችን ሁሉ የሚያብራራ ሪፖርት አቅርቧል በአጠቃላይ በሌላው በኩል እንግዲህ የመንግስት ትኩረት በክልሉ በህግ ማስከበር እንቅስቃሴው ምክንያት የተፈጠሩ ችግሮችን የማስተካከል ተፈራረሱ የመሰረተ ልማት አውታሮችን የመጠገንና አገልግሎት እንዲጀምሩ የማድረግ ከሁሉም በላይ ደግሞ በምግብ እጥረት ችግር ውስጥ ያሉትን ዜጎች ቶሎ የመድረስና ህይወትን የመታደግ ስራ የመስራት ከፍተኛ ትኩረት የተሰጠው ተግባር ነው። ይሄ እንግዲህ ያው እየተካሄደን ያለው በምግብ አቅርቦት ብጀምር፣ ምግብና ምግብ ነክ ያልሆኑ ለህይወት የሚያስፈልጉ የሕክምና የመሳሰሉ ጉዳዮች አሉ። እነዛን ለማድረስ መንግስት በቂ ትኩረት ሰጥቶ እየሰራን ያለው ያው እዚህ ሂደት ውስጥ ተሳትፎ የነበራቸው ትራዲሽነል የሚታወቁ ዓለም አቀፍም እንደዚሁም ደግሞ መንግስት ያልሆኑ ድርጅቶችም ዓለም አቀፍ ተቋማትም ይሳተፋሉ ከመንግስት ጋር ሆነው በዚህ ሂደት እስካሁን ድረስ መንግስት ወደ ዘጠና ሁለት የሚሆኑ የስርጭት ማዕከላትን በማቋቋም ስራውን ጀምሯል። የምግብ አቅርቦትንም አቅርቦቱንም ለማድረግ ከተለያዩ ምንጮች ከራሱ ወደ መቶ ዘጠና ሁለት ሺ ኩንታል ወደዛው በአጓጉዟል። እዚሁም ተጨማሪ ሁለት መቶ ሺ ኩንታል ፕሮዳክቲቭ ሴፍቲ ኔት የሚባል ፕሮግራም አለ። ይሄ በትግራይ ክልል ብቻ ሳይሆን በሌሎችም ዝናብ ጥረት በሚታይባቸው የሀገራችን አካባቢዎች የሚከሰት የምግብ ጥረትን ለመሸፈን የሚሰራ ብዙ ጊዜ ያለው ፕሮግራም ነው፣ ተከታታይነት ያለው ፕሮግራም ነው። የዛም ገና ደግሞ ከአለም ባንክ ወደ ስድስት መቶ አርባ ሺህ ኩንታል እንደዚሁ እንደሚያቀርቡ ተረጋግጧል። ከዛ በላይ የገለጽኳቸው ነገሮች የዩኒሴፍ እና የዓለም አቀፍ ቀይ መስቀል ማህበር የሚያቀርቧቸውን ለህፃናት በተለይ ዩኒሴፍ አልሚ ምግቦችን የማቅረብ እንቅስቃሴ ውስጥ የሚሳተፍ ስለሆነ እሱን ሳይጨምር ማለት ነው። ይህንን ለማሟላት እንግዲህ ከመቀሌ እዚህ የሪዘርቭ ነበረን ከዛ ውስጥ ወደ መቶ ሺህ ኩንታል እንደዚሁም ደግሞ ሁለት መቶ ሺህ ደግሞ ከወረታ በአማራ ክልል ውስጥ እንደዚሁም በኦሮሚያ ክልል አዳማ፣ እንደዚሁም ሌላ ኮምቦልቻ ከተማ ላይ ካሉ የምግብ ማከማቻ መጋዝኖች ወደ ሁለት መቶ ሺህ ወደዛ ተጓጓዘን ያለው ማለት ነው። በዚሁ ኦፕሬሽን የሚካተቱት ኦልሞስት እንግዲህ መንግስት ወደ ሰማንያ አምስት ከመቶ የሚሆኑትን የክልሉን አካባቢዎች ማዳረስ ጥረት እያደረገን ያለው በዚህ አቅርቦት ተደራሽ እንዲሆኑ ነው እንግዲህ መንግስት እየሰራ ያለው ሌላው ከዚሁ ጋር ተያይዞ አንዳንዴ የተጋነነ ቁጥር ተፈጥሮ ማለት ሃይፖቴቲካል የሆነ ቁጥር አራት ነጥብ አምስት ሚሊዮን ኦልሞስት የክልሉን ህዝብ በሙሉ ረሃብ ውስጥ ያለ አድርጎ ለመሳል የሚደረግ ጥለት አለ። በመንግስት በደንብ የሚታወቀው ቅድም ባልኩት በዚህ በፕሮዳክቲቭ ሴፍቲ ኔት ፕሮግራም ታክፎ የነበረ ረ ይሄ ፕሮግራም ውስጥ ያለ ህዝብ ወደ አንድ ነጥብ ስምንት ሚሊዮን ህዝብ አለ። ከዚሁ በተጨማሪ ደግሞ በዚህ በተፈጠረው ወቅታዊ ሁኔታ ምክንያት አፌክትድ የሆኑ ሰባት መቶ ሺህ ዜጎች አሉ። በድምሩ ወደ ሁለት ነጥብ አምስት ሚሊዮን እና ስለዚህ የመንግስት ትኩረት አሁን ቀዳሚ ትኩረቱ እነዚህን መድረስ ነው እና ትንሽ በአንዳንድ የሚዲያ አካላት ቁጥሩን ከፍ አድርጎ ጠቅላላ ትግራይ በረሃብ ውስጥ እንዳለ አድርጎ ለመሳል የሚደረግ ችግር ስላለ ማለት ነው እና ይህንን መረጃ ለመስጠት ነው። በውጭ ግንኙነት አኳያ በሀገር ውስጥም እንደዚሁ ጥረት የተደረገ ነው። ሀገር ውስጥ ተቀማጭነት ላላቸው ዲፕሎማቶች ገለጻ ለማድረግ በቦታው ተገኝተው በራሳቸው ግንዛቤ እንዲጨብጡ ለማድረግ እየተሞከረ ነው። በሌሎች የዓለማችን ክፍላትም ያሉ ኤምባሲዎች እንደዚሁ በያሉበት በአውሮፓ ሕብረትም ሆነ በሌሎች እንደዚሁ ያለውን ወቅታዊ ሁኔታ ከመንግስት አቋምና ተያያ አኳያ የመንግስትን አቋም በማንጸባረቅና በመግለጽ በኩል እንቅስቃሴዎች መታየ ጀምረዋል። በዚህ በአውስትሬሊያስ በእናንተ በኩል በተለይ በአውስትሬሊያ ለሚገኙ የመንግስት ባለስልጣናት ሆነ ሌሎች ይመለከታቸዋል ለሚባሉ አካላት ወቅቱን ሁኔታ ከመግለጽ አኳያ ምን እያከናወናችሁ ነው? በአሁኑ ወቅት እዚህ ብቻ ሳይሆን በአጠቃላይ በሁሉም የዓለም አካባቢዎች የሚገኙ ሚስዮኖቻችን ይህንን ጉዳይ በትኩረት የሚይዙት ጉዳይ ነው። በተለይ በደንብ የታቀደና ኦርኬስትሬትድ የሆነ የሀገሪቱን አጠቃላይ ገጽታ የሚያጠፋ እና ነጭራሹን እሳት ውስጥ ያለን አስመስሎ የሚያቀርቡ የሚዲያ አካሎች ስላሉ እውነታውን በትክክል መሬት ላይ ያለውን ተጨባጭ ሁኔታ ለተለያዩ የመንግስት አካላት የማድረስ ስራ እየተሰራ ነው ያለው በእኛም በኩል በዚሁ እንደዚሁም ደግሞ ያው ተጠሪ ለሆንበት ለኒው ዚላንድ መንግስት የሚመለከታቸው ኃላፊዎች ህግ የማስከበር እንቅስቃሴው ያለበትን ሁኔታ አስረድተናል። በተከታታይ በስልክም፣ ቨርቹዋል በሆነ መንገድም በአካልም ጭምር አንድ ሁለት ጊዜ የአውስትራሊያ ውጭ ጉዳይ ሚኒስቴር ውስጥ ገብተን ለሚመለከታቸው ኃላፊዎች አስረድተናል። ካምፔን ስላለ የጠቆረ ገጽታ ለማንጸባረቅ የሚንቀሳቀሱ ሀይሎች የሚያደርጉት እንቅስቃሴ በስፋት እንዳለ ለመታዘብ ችለናል። በበኩላችን ያው ትክክለኛውን ሁኔታ እና ያሉትን ችግሮችም ጭምር በደንብ ገልጸንላቸዋል። በዚህ ሂደት ውስጥ እኛ ብቻም ሳንሆን ዜጎችም ጭምር ያው ያሉትን የያዙትን መረጃ ይዘው ለሚመለከታቸው ለተለያዩ አካላት በየራሳቸው ዓለም አቀፍ ማህበረሰቡ ትክክለኛውን ገጽታ ያልተጋነነ፣ ያልተንኳሰሰ ገጽታ የችግሩን ማግኒቲዩድ የችግሩን መጠን ለማስረዳት እንቅስቃሴ እያደረጉ ነው። በዚህ በኩል እንግዲህ ያው በየጊዜው ይሄ የሚቀጥል ነው። አንድ ጊዜ ተደርጎ የሚቆም ነገር አይደለም። በተከታታይነት እየተሰራ ያለ ነገር ነው እና ያው በዚሁ ቀጥልናል። እንደሚያውቁት በትላንትናው እለት ጠቅላይ ሚኒስትር አብይ አህመድ በመላው ዓለም ለምትኖሩ ኢትዮጵያውያንና ኢትዮጵያ ወዳጆች በሚል እንደዚሁ ጥሪ አቅርበዋል። በወቅታዊ ጉዳይ ላይ ትክክለኛ መረጃ ለዓለም አቀፉ ማህበረሰብ እንዲቀርብ የተጋነኑና አሁን እንዳሉት የተሳሳቱ መረጃዎችን ለመከላከል ሀሰትን በእውነት እንድታሸንፉ ጥሪ አቀርባለሁ ብለዋል። እንደሚታወቀው በስደት ዓለም ውስጥ ባሉት እዚህ አውስትራሊያንም ጨምሮ የተካሄደው ወታደራዊ ግጭት በሁለቱና የክልል መንግስታት መካከል በአንደኛው ወገን የህግ ማስከበር እርምጃ እንደሆነና ያንንም ደግሞ በመደገፍ ድምፃቸውን ያሰሙ በአውስትራሊያ ነዋሪ ኢትዮጵያና ትውልድ ኢትዮጵያያን ያሉ በሌላው ወገን ደግሞ ያ በትግራይ ህዝብ ላይ የተከፈተ ጦርነት አስድርገው የሚመለከቱና ዛም በደል እንደደረሰ አድርገው ይህንኑ የሚገልጹ ወገኖች አሉ። በተቃውሟቸውንም በተለያዩ ከተሞች እንደዚሁ በተለያዩ ቦታዎች አስደምጠዋል። እንደዚህ ሁለት የተለያዩ የማህበረሰብ አካላት ሁለት የተለያዩ አቋምና መልእክቶች ባሉበት ወቅት ኤምባሲው ወደፊት ማህበረሰቡ በአውስትራሊያ የሚኖሩ የአመላከት ልዩነት ሊኖር ይችላል ግን በኢትዮጵያዊነት ጥላ ስር ተሰባስቦ ልዩነትን በአንድነት ስር ለማንጸባረቅ እንዲቻል ምን ያህል ፈታኝ ይሆናል። ከዚህ በኋላ ያለው የሚቀጥሉት ወራት ወይም ዓመታት ያንንስ ለማድረግ ምን አይነት ዝግጁነት እያካሄዳችሁ ነው? ማህበረሰቡን መንግስት በኩል ያለውን አቋም እንዲመለከቱ ካስፈለገም ሀገር ቤትም ቢሆን የተወሰኑ ሰዎች ተጉዘው እንዲመለከቱ ና መልሰው መተው ለማህበረሰቡ አባላት ሪፖርት እንዲያደርጉ በዛ መልክ የተደረገ መሰናዶ አለ። በእርስ በሚመሩት ኤምባሲም ሆነ በተወከሉበት የውጭ ጉዳይ ሚኒስቴር በኩል መለስ ብሎ ማየት የሚገባ ይመስለኛል። አሁን ምክንያቱም ትክክለኛውን ገጽታ ለማየት አነሳሱን እንዲሁ ዝም በአጭሩ ባቀርብ እዚህ ደረጃ ላይ ደረስ ነው። ለምን ነው የሚለውን ነገር ለማስረዳት ቀደም ሲል ባለፉት ከሶስት አመታት በፊት በሀያ ሰባት ዓመት የስልጣን ዘመኑ በዋነኝነት በህወሓት የመራ የነበረው መንግስት በስልጣን ዘመኑ የነበሩ ግፎች የነበሩ የኢኮኖሚ፣ የማህበራዊ፣ የመብት ጥያቄዎች በጣም ገብተው የመጡ በህዝባዊ አመፅ ነው ይሄ ሀይል ከስልጣን የተነሳው። እንደ ይሄ ሀይል ከዚህ በሰላማዊ መንገድ ከስልጣን ለመነሳቱ አመስግኖ እንዲያውም ምንድነው፣ ጥፋቴ ይቅርታ ብለው ጠይቆ እንደገና ወገኖቹን ጠይቆ ኢንቴግሬት ማድረግ ነው የነበረበት ተጸጽቶ። ነገር ግን ምንድነው አሁን ይሄ ችግር የተፈጠረው ከመጸጸት በላይ እንደገና ተጨማሪ ሌላ የሞት ሽረት አልሞት ባይ ተጋዳይ እንቅስቃሴ ውስጥ የሚገቡ በጣም ህገ መንግስትን የሚቃረኑ ድርጊቶችን በየጊዜው እየፈጸመ በመንግስት በማይፈቅድ መንገድ ምርጫ በክልሉ ማን አለብኝ ብሎ አካሄደ። ከዛ በኋላ ያን ሁሉችን ተባለ። ብዙ ብዙ ህግ የመጣስ ድርጊቶች እንዲሁም ደግሞ ያው በተለያዩ አጋጣሚ እንደተገለጸው በተለያዩ ክልሎች የሚፈጠሩ አለመረጋጋቶች ከበስተኋላው ሲፈተሽ ያው የዚህ ጥፋተኛው የህወሓት ኃይል ሀገሪቱን አላማዊ እንዳልሆነች ስሎ በአጠቃላይ እንደገና ደግሞ ተመልሼ እመጣለሁ የሚል የቅዠት አላማ ይዞ በመንቀሳቀሱ ይሄን ሁሉ መንግስት ችላ ብሎታል። እንደው መንግስት እንዲያውም መጠየቅ ካለበት ከተገቢው በላይ በሳየው ቸልተኝነት ነው እንጂ ከህዋት አንጻር አክት ባለማድረጉ ወይም ደግሞ እርምጃ በወቅቱ ባለመውሰዱ ነው እንጂ መወቀስ ያለበት ከአቅም በላይ አቅም ተጠቅሟል የሚለ ትክክል አለ። ማንኛውም ሀገር ውስጥ ያሉትን አሁን የማህበረሰብ አባላትን ይህን ግንዛቤ እንዲጨብጡ ለማድረግ እና በልዩነትን ቢኖር በኢትዮጵያ አንድነት ስር ሆኖ የአመላከት ልዩነቶች እንዲጸባረቁ ለማድረግ ምን ያህል አዋኪ ነው? ምንስ ቅዳላችሁ ነው? በዚህ ጉዳይ እንግዲህ አሁን ቀደም ብለም ስንሰራ ቆይተናል። አጠቃላይ የጦርነቱን ገጽታ ምክንያቶቹን፣ እንደገና ደግሞ በየደረጃው ጦርነቱ የደረሰበትን ማለት የዚህ የህግ ማስከበሩ እንቅስቃሴ የደረሰበትን ደረጃ ለኮሚኒቲ አባላት እያሳየን ያለ ነው። ይሄ የሚቀጥል ነው ሂደት። አሁን ደግሞ በዚህ በጦርነቱ ከበቃ በኋላ ጉዳዩ ከበቃ በኋላ ደግሞ የስነ ልቦና ጨዋታ ሆኖ ነው። ተገቢ ያልሆነ ተግባር ነው። ሀገር የሚገነባም አደለም። ይልቅ በዚህ እንቅስቃሴ እንዲሁ ዝም ብሎ ችግር ከመፍጠርና የበለጠ ጉዳት ከማስከተል ለህዝቡ አሁን በአጠቃላይ አስተዳደሩ ተመልሶ የሚያስፈልጉ የሰብአዊ እርዳታም ሌሎችም ስራዎች የሕክምናም የመሳሰሉት ነገሮች የሚደርሱበትን መንገድ ማመቻቸት መንግስት በዚህ ላይ አተኩሮ ይሰራል። በየጊዜውም ደግሞ ትክክለኛ ገጽታውን ለዓለም አቀፍ ማህበረሰቡ ያሳያል። በተጨማሪም አሁን ክፍት ተደርጓል እየገባ ነው። አለም አቀፍ ማህበረሰቡም እየገባ ሁኔታውን፣ ከመሬት ላይ ያለውን ነገር እየተረዳ ሲሄድ ይሄ ጋብ እንደሚል ተስፋ አደርጋለሁ። በቅርቡም የተለያዩ የዩኤን አካላት በተለያዩ ቦታዎች ተዘዋውረው ጎብኝተዋል። አሁንም ደግሞ እነዚህ ቅድም ወዳልኩት ወደ ሰማንያ አምስት ከመቶ በሚሆኑ ማለት አስቸጋሪ ከሆኑ ቦታዎች በስተቀር ሌሎቹ ሰማንያ አምስት ከመቶ በሚሆኑ የትግራይ የምግብ እርዳታ ማቅረብ ይቻላል። ጋዜጠኛ ገብቶ ማየት ይችላል፣ መጎብኘት እና የችግሩን ስፋት ማየት ይችላል። ማንኛውም ያገባኛል የሚል አካል ማለት ነው። ነገር ግን ይሄ ከማወቅና ካለማወቅ ሳይሆን ብዙ ጊዜ በታሪክ እንደምናውቀው ኢትዮጵያም በተለያየ ጊዜ እንደዚህ አይነት የሰብአዊ ክራይሲስ በሚያጋጥምበት ጊዜ የራሳቸውን ዓላማ ለማሳካት የሚፈልጉ ኃይሎች ጉዳዩን ከነባራዊ ሁኔታው በላይ በማስጮ መንግስትን በሉዓላዊነቱ እና በሌሎች መብቶቹ ላይ እንዲደራደር ግፊት ለማድረግ ይጠቀማሉ እና ይህንን ኢትዮጵያውያን መንግስት ጎን ቆመው እንደዚህ አይነት የሀገርን ሉዓላዊነት እና በአጠቃላይም ደግሞ አንድነት የሚጎዳ ተጽዕኖ እንዳያድርበት መከላከል የሁሉም ዜጋ ግዴታ ይሆናል። ይህንን እንግዲህ በየጊዜው ከመንግስት በሚሰጠን አቅጣጫ መሰረት ከኮሚኒቲው ጋር እየተወያየን ከተለያዩ አካላት ጋር የምናደርገው ኢንጌጅመንት ይቀጥላል ማለት ነው። ለአውስትራሊያ የቀድሞ አምባሳደር ትርፉ ኪዳነ ማርያም የስራ ጊዜያቸውን ጨርሰው ኃላፊነታቸውን ለቀዋል። በምትካቸው አዲስ አምባሳደር እንደተሾመ ይነገራል። እስካሁን ድረስ ስራቸው ላይ ያልተገኙት አውስትራሊያ ሊገቡ ያልቻሉት በምን ምክንያት ነው? ወደ ስራ ኃላፊነታቸውስ መቼ ተመልሰው ስራ ገበታቸው ላይ ይገኛሉ ብሎ ማሰብ ይቻላል? በአጠቃላይ እሳቸውንም ጉዳይ እየተከታተል ነው ያለ ነው። በቅርቡ ህመቱን የአውስትራሊያ መንግስት እንዲቀበለው ስምምነት ጠይቀን እሱን ምላሽ ተሰጥቶናል። ፖዘቲቭ ምላሽ ተቀብለውታል። ሹመቱን ክቡር አምባሳደር ሙክታር እንግዲህ በቅርቡ ጆይን ያደርጉናል ማለት ነው እና ከዚህ በፊት ሌላ በመንግስት በተሰጣቸው አሳይመንት ካናዳ ነው የነበሩት። አሁን ከካናዳ ተመልሰው ሀገር ቤት ገብተዋል። በቅርብ ጊዜ ውስጥ ምናልባትም በፌብርዋሪ ውስጥ ይገባሉ ብለን የምንገምተው፣ ነገር ግን ያው ታሳቢ መደረግ ያለበት የዚህ የኮቪድ እዛ በሚደረግ ጥንቃቄ ምክንያት ጉዞዎችን የማመቻቸት ሁኔታው ትንሽ ዘለግ ያለ ጊዜ ሊፈጅ ይችላል። ግን ያም ሆነ በፌብርዋሪ ውስጥ ይገባሉ ብለን እንገምታለን። ቸው በቅርቡ ይመጣሉ። እርሶም ከመጡ እዚህ በቅርብ ጊዜ ነው። አውስትራሊያ ውስጥ ከመጡበት ጊዜ ጀምሮ ያዩት የአውስትራሊያ እና በኢትዮጵያ መካከል ያለው ግንኙነት በምን መልኩ መሻሻል ወይም ቀራራ ባሳይቷል ማለት ይቻላል? ዲፕሎማሲያዊ ግንኙነቱ ከምን ደረጃ ላይ ይገኛል? በጣም ግልጽ ነው። ዲፕሎማሲያዊ ግንኙነታችን በጣም የጠነከረ አይደለም። በተለይ መንግስት ለመንግስት ያለው በጣም ጠንካራ አይደለም። ይህንን ለማሻሻል እንግዲህ የወሰድናቸው አሁን በዝግጅት ላይ ያለ ነው። አንዳንድ ስራዎች አሉ። እንግዲህ ቢቻል ሁኔታው ሲመቻች የኮቪድ ሁኔታው የሪስትሪክሽኖች ሲላሉ ከተቻለ እንግዲህ ከፍተኛ ቢያንስ በሚኒስትር ደረጃ ወይም በሚኒስትር ዴኤታ ደረጃ የጉብኝት ልውውጥ ለማድረግ እና በዛውም ደግሞ በተለያዩ ጉዳዮች ላይ የትብብር መነሻ የሚሆኑ ሰዎችን አዘጋጅቶ የኤም ኦ ዩ የመፈራረም እና የመሳሰሉ ስራዎች ለማድረግ ሀሳብ አለን። እንግዲህ በተለይ ደግሞ ክቡር አምባሳደሩ ሲመጡ በእነዚህ ጉዳዮች ላይ ተነጋግረን ወደፊት ያው ሚዲያውም ግልጽ የሚሆኑ ነገሮች ይኖሩናል ብለን እንገምታለን። በሌላ በኩል ግን ያው በኢንቨስትመንት እና በሌሎች በተለይ በዲያስፖራው በፊት ከነበረው የተሻለ እንቅስቃሴ እያደረግን ያለ ነው። በተለይ ዲያስፖራው ጋር የመቀራረብ እና ሀገራዊ ጉዳዮች ላይ ዲያስፖራው ተሳትፎ እየተጠናከረ እንዲሄድ የማድረግ ስራችንን ትንሽ ከነበረበት የማሻሻል የማድረግ ሁኔታ ታይቶበታል። በብዙ መንገድ በታላቁ ህዳሴ ግድብ በዚህ በኮቪድ መከላከል በሌሎችም ሀገራዊ ጉዳዮች ላይ ዲያስፖራው በበኩሉ መንግስትን ቀርቦ በማገዝ እሱንም ፍላጎቶች ጥያቄዎቹን በአገር ቤት ያሉትን ጉዳዮች የማስፈጸም እና በተግባቦት የመስራት ሁኔታ በጣም ተሻሽሏል ብዬ ለመናገር ደፍራለሁ። ግን ገና መሆን ይገባዋል ከምንለው ገና ያልደረሰ ነው። ይህንንም ወደፊት እያሳደግ ነው እንሄዳለን። በዚህ አጋጣሚ እንግዲያው ጉዳዩን ካነሳው አጠቃላይ በዚህ በአንድ ዓመት ከምናምን ጊዜ ቆይታዬ ዲያስፖራ ማህበረሰቡ ላደረገው አስተዋጽኦ ና ለኤምባሲው ስራዎች መቃናት ያደረገውን የበኩልን ድጋፍ በጣም በአድናቆት እንመለከተዋለን። በበኩሌ በዚህ አጋጣሚ በድጋሚ ለማመስገን ይፈቀድል። በሪሁን ደጉ፣ በአውስትራሊያ የኢትዮጵያ ኤምባሲ ተጠባባቂ ጉዳይ ፈጻሚ፣ ስለ ቃለ ምልልሱ እናመሰግናለን። እኛም በበኩላችን ያው ለህዝብ መረጃ ለመስጠት እድሉን ስለፈጠራችሁልን እናመሰግናለን። መልካም ቀን።